ጠቅላይ ሚኒስትር አብይ አህመድ እያስመዘገቡ ናቸው ያለችውን ለውጥ እንደምታደንቅ የገለጸችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ዛሬ የዕውቅና ሽልማት አበረከተችላቸውም። ጠቅላይ ሚኒስትሩ በጥቂት ወራት ውስጥ ያደረጉት እንቅስቃሴ ከፍተኛ ውጤት ማስመዝገቡን ቤተ ክርስቲያኒቱ ገልጻለች። እስክንድር ፍሬው በሥነ ሥርዓቱ ላይ ተገኝቷል። አጭር ዘገባ ይኖረዋል። ምስጋና እየቀረበላቸው እውቅና እየተሰጣቸው ቀጥለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተበረከተውም የዚያ ተከታይ ነው። በአጭር ጊዜ ውስጥ ከፍተኛ ለውጥ አስመዝግበዋል ላለቻቸው ጠቅላይ ሚኒስትር ዶክተር አብይ አህመድ የእውቅና ሽልማት አበርክታለች ቤተ ክርስቲያኗ። በሥነ ስርዓቱ ላይ የተናገሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀጳጳስ ብጹዕ ወቅዱስ አቡነ ማትያስ በጠቅላይ ሚኒስትሩ አመራር ለውጤት በቁ ያሏቸውን ጉዳዮች ጠቃቅሰዋል። ለሁለት ተከፍሎ የቆየውን ሲኖዶስ ወደ አንድነት እንዲመጣ ማድረጋቸው፣ ኢትዮጵያዊነትን ማዕከል ያደረገ አስተሳሰብ ማራመዳቸውና ሌሎችም በፓትርያርኩ የተጠቀሱ ናቸው። የተበታተነውን በማሰባሰብ የጠፋውን በማፈላለግ የተራራቀውን በማቀራረብ የተጣላውን በማስታረቅ የሚሰሩት ስራ በእጅጉ የሚደነቅ ነው ብለዋል ፓትርያርኩ። ጠቅላይ ሚኒስትሩ በዚሁ ስነ ስርዓት አዲሱን አመትና የቅድሚያ ተግባሮቻቸውን በተመለከተ ከአሜሪካ ድምፅ ለቀረበ ጥያቄ ምላሽ ሰጥተዋል። ነገ መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ